የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ሐምሌ 1 2012 ዓ ም ዝግጅታችን ጀመረ በሰሞኑ የኦሮሚያ ሁከት የደረሰውን ጉዳትና የፖሊስ መግለጫ ያካተተ ዘገባ ይዘናል። ኦሮሚያ ክልል ላይ ዘጠኝ ፖሊስ አባላት እና አራት ሚሊሻ ከህዝብ ደግሞ መቶ ሀምሳ አራት ጠቅላላ ድምር መቶ ስልሳ ሰባት እየቆሰለ ከተለያየ አካል ማለት ነው። ሁለት መቶ ሀያ ዘጠኝ ነው በቁጥጥር ስር የዋለ። በዚህ በወንጀሉ ተጠርጥሮ በቁጥጥር ስር የዋለው ሶስት ሺ አንድ መቶ ሰው ነው። ትክክለኛው መረጃ ይሄ ነው። ይሄ እስከ ሶስት ሺ አንድ መቶ በዚህ ውስጥ የተጠረጠሩትን በሙሉ ይጨምራል። የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ጄላን አብዲ ናቸው። እኛን እኛን ቀጥቅጠው ለቀቁ። እሱን ያው ገደሉት ማለት ነው። እንግዲህ እኔ ባልታሰቡ ሰዎች ነው እንግዲህ ሰልፍ መጥተውብን ግቢያችን ውስጥ እኛ ግቢያችን እያለን ነው እሱ ማሳደር እህል እየጠበቀ እያለ ነው ሄዱ። ብዳ ከኋላ ሆ ብለው የገቡብን ግቢያችን ሮጠው ወደ ሱ ያው በቅደም ቅደሙ ብለው እሱን አባረው ማሳደር ቀድሞ እዛው ገደሉት። ልጆቻቸው የተገደሉባቸውን እናቶች ናቸው የሰማችኋቸው። ሁሉም ዘገባዎች ይቀርባሉ በዚህ ምሽት። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኛለ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ። እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ የአፍሪካ ንዑስ ኮሚቴ ሊቀመንበር ካረን ባስ ሰሞኑም በኢትዮጵያ በታዋቂው ድምፃዊ ሀጫሉ ሁንዴሳ መገደልና ከዚያም ተከትሎ የተቀሰቀሰውን ሁከት አስመልክተው መግለጫ አውጥተዋል። ለኢትዮጵያዊው ድምፃዊና ታጋይ ሀጫሉ ሁንዴሳ ቤተሰቦች ከዚያም በተከተሉ ሁከቶች ሰለባ ለሆኑ ሰዎች ቤተሰቦች ሁሉ ሀዘኔን እገልጻለሁ ብለዋል። አስከትለውም የካሊፎርኒያዋ ዴሞክራት ኮንግረስ አባል ከረን ባስ የኢትዮጵያውያን ሁሉ ድምፅ ሊሰማ ይገባል፣ ሕዝብ በሰላማዊ መንገድ የመሰብሰብ መብቱ መጠበቅ አለበት ብለዋል። አስከትለውም በሀገሪቱ ያለው ወቅታዊ ሁኔታ እጅግ ውጥረት የነገሰበትና ዜጎች ቁጣ ላይ የሚገኙበት ነው ያሉት ካረምባስ ፣ መንግስት ለሁሉም ኢትዮጵያውያን የሚሰራና ፍትሐዊ መፍትሄ አቅርቦ ሊመራ የሚገባበት ወቅት ነው ብለዋል። የኢትዮጵያ መንግስት በያዛቸው የአዎንታዊ ለውጥ ስራዎቹ እንዲቀጥል የኢንተርኔት አገልግሎት መዝጋቱን እንዲያቆም አበረታታለሁ ሲሉም አክለዋል። ለአመታት በጎሳ በጥብጥ በዳሸቀው አካባቢ ሰላምና መረጋጋት እንዲያሰፍን ጥላቻና ሁከት በመቀስቀስ በሀገሪቱ ክፍፍል እንዲፈጠር ምክንያት የሆኑትን በአፋጣኝ ለፍርድ እንዲያቀርብ የሚያበረታቱ መሆኑን የዩናይትድ ስቴትስ የምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ አስታውቀዋል። ወደ ኮቪድ-19 ወረርሽኝ ይዞታ ዜና ስናልፍ በኢትዮጵያ ባለፉት 24 ሰዓታት 4162 የኮቪድ-19 ናሙናዎች ምርመራዎች መካሄዳቸውንና 199 ሰዎች የኮሮና ቫይረስ የተገኘባቸው መሆኑን የጤና ሚኒስቴር አስታውቋል። 77ቱ ድሬዳዋ ከተማ፣ 71 ከአዲስ አበባ፣ 21 ከጋምቤላ ክልል፣ 15 ከትግራይ ክልል፣ 1 ከሐረሪ፣ 8 ከሶማሌና ስድስት ከኦሮሚያ ክልል የተገኙ መሆናቸውን የሚኒስቴሩ የኮሚኒኬሽንስ ኃላፊ ዶክተር ተገኔ ረጋሳ ገልጸዋል ዛሬ በኮቪድ-19 ምክንያት የሞተ ሰው እንዳልተመዘገበም ዶክተር ተገኔ ጨምረው አስታውቀዋል። ዩናይትድ ስቴትስ ውስጥ የተረጋገጠው የኮሮና ቫይረስ ተጋላጮች ቁጥር ወደ ሶስት ሚሊዮን እየተቃረበ ባለበት በአሁኑ ወቅት የሀገሪቱ ከፍተኛው የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ በበሽታው የሚሞተው ሰው ቁጥር መጠን እየቀነሰ መሆኑን አይታችሁ ያልሆነ መዘናጋት ውስጥ እንዳትገቡ ሲሉ አሜሪካውያንን አስጠንቅቀዋል። የብሔራዊ የአለርጂና የተላላፊ በሽታዎች ኢንስቲትዩት ዲሬክተሩ ፋውቺ ይህን ማስጠንቀቂያ የሰጡት ከአላባማ ሴኔተር ደግ ጆንስ ጋር በፌስቡክ አማካኝነት ባደረጉት ውይይት ላይ ነው። በሞት መጠን አሃዙ መቀነስ እፎይ ማለት አጉል ነው። ይሄ ቫይረስ የሚያስከትለው ሌላ ብዙ ከባድ አደጋ አለ ብለዋል። ዩናይትድ ስቴትስ ውስጥ በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር ዛሬ 131457 መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ፕሬዝደንት ትራምፕ ግን የሞት መጠኑ በ10 እጥፍ አሽቆልቁሏል ሲሉ ትናንት ማታ በትዊተር ገጻቸው ላይ አስፍረዋል። ይህ በእንዲህ እንዳለ የፕሬዝደንት ትራምፕ አስተዳደር ዩናይትድ ስቴትስ ከዓለም የጤና ድርጅት አባልነት እንደምትወጣ የተባበሩት መንግስታት ድርጅትን በይፋ አሳውቋል። ፕሬዝደንት ትራምፕ የዓለም የጤና ድርጅቱን የኮቪድ-19 ወረርሽኝ አያያዝ ለቻይና ያደላ ብለው ወንጅለው የለውጥ እርምጃዎች እንዲወስድ መጠየቃቸው የሚዘነጋ አይደለም። ከዚያም ሚያዝያ ወር ላይ ለድርጅቱ አገራቸው የምትሰጠውን ገንዘብ ካቋረጡ በኋላ እንዲያውም ጨርሰን እንወጣለን ብለው ነበር። በድርጅቱ ህገ ደንብ መሰረት ዩናይትድ ስቴትስ በይፋ መውጣት የምትችለው ከአንድ ዓመት በኋላ ነው። የዲሞክራቲክ ፓርቲ ውጩ ፕሬዝደንታዊ ተፎካካሪ ይሆናሉ ተብለው የሚጠበቁት ጆ ባይደን በበኩላቸው ከተመረጥኩ የአለሙን የጤና ድርጅት ተመልሰን እንቀላቀላለን ሲሉ ቃል ገብተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም የጤና ድርጅት ኮቪድ-19 አየር ውስጥ በሚንሳፈፍ ቫይረስ አማካይነት ሊተላለፍ እንደሚችል አመነ። በዚህ መሰረትም ስለ በሽታው መከላከል ሲሰጥ የቆየውን ምክረ ሀሳብ አሻሽሎ ሊያወጣ እቅድ እንዳለው ታውቋል። ከ32 ሀገሮች የተሰባሰቡ 239 ሳይንቲስቶች ድርጅቱ ቫይረሱ ስለሚተላለፍበት መንገድ የሚከተለውን ምክረ ሀሳብ እንዲከልስ ሰኞ እለት ባወጡት ግልጽ ደብዳቤ ጠይቀዋል። እንደ ሳይንቲስቶቹ ጥናት ቫይረሱ ዝግ ቦታዎች ቤት፣ ቢሮ፣ መደብር ወዘተ በመሳሰሉት አየር ውስጥ ተንሳፎ በመቆየት በትንፋሽ አማካይነት ገብቶ ሊይዝ ይችላል። ቀደም ያለው የዓለም የጤና ድርጅቱ ምክረ ሀሳብ ቫይረሱ የሚተላለፈው ለበሽታው የተጋለጠ ሰው ሲስልና ሲያስነጥስ ወደ አየር በሚወጣ ከፍ ያለ መጠን ባለው ፈሳሽ አማካይነት ነው፣ ያም ከፍ ያለ በመሆኑ ፈጥኖ ከአየር ወደ ታች ይወድቃል የሚል ምክረ ሀሳብ ነበረው። ሰሜን ኮሪያ የኒውክሊየር ጉዳይ ድርድሮቹ እንዲቀጥሉ ፍላጎት የሌላት መሆኑን ፍንጭ እያሳየች ቢሆንም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከሀገሪቱ መሪ ኪም ጆን ኡን ጋር ድጋሚ ጉባኤ ለመቀመጥ ፈቃደኛ መሆናቸውን ተናገሩ። ትራምፕ ትናንት ከግሬይ ቴሌቪዥኗ ጋዜጠኛ ግሬታ ቫን ሱስትረን ጋር ባደረጉት ቃለ መጠይቅ መገናኘት እንደሚፈልጉ ተረድቻለሁ። በእርግጥም ልንገናኝ እንችላለን ሲሉ ተሰምተዋል። አስከትለውም የሚጠቅም ከመሰለኝ ነው ብለዋል። መገናኘቱ የሚጠቅም ይመስሎታል ወይ ለሚለው የግሬታ ጥያቄ ምናልባት፣ አዎ፣ ከእሳቸው ጋር በጣም ጥሩ ግንኙነት ስላለን የሚረዳ ይመስለኛል ብለዋል። በዩናይትድ ስቴትስ የደቡብ ሱዳን ምክትል አምባሳደር አርብ ዕለት በቀጥታ በፌስቡክ ይካሄድ በነበረ የሀገራቸው የፖለቲካ ጉዳይ ውይይት ወቅት ወደ መታጠቢያ ቤታቸው ገብተው ሽንታቸውን ሲሸኑ መታየታቸው በማህበራዊ መገናኛ ጩኸት ቀስቅሷል። ምክትል አምባሳደሩ ጎርደን ቦይ የደቡብ ሱዳን አፐር ናይል ክፍለ ግዛት ሹመትን በተመለከተ በቪዲዮ አማካይነት በሚካሄድ ውይይት ላይ እየተካፈሉ ነበሩ። ከዚያም ብድግ ብለው በሸሚዝ ብቻ የተቀሩት የውይይቱ ተሳታፊዎች እያዩዋቸው ራመድ ራመድ ብለው ገብተው ሲሸኑ፣ አንዳንዶቹ በድንጋጤ ሌሎች ደግሞ ገርሟቸው ሲስቁ ታይተዋል። ቪዲዮው ከዩቱብ ላይ በማግስቱ ቅዳሜ የተነሳ ቢሆንም ቀደም ብሎ በማህበራዊ መገናኛ በመዘዋወሩ ብዙዎች በቁጣ እኚህ ሰው ከስራቸው መወገድ አለባቸው ብለዋል። አንዳንዶች ውይይቱም ላይ የተሳተፉት እኮ ሰክረው ነበር፣ ተወያዮቹ ላይ ሲጮሁባቸው አይተናል ብለዋል። ምክትል አምባሳደሩ ግን የውሸት ቪዲዮ ነው፣ አትመኑ፣ ፌክ ቪዲዮ ነው ሲሉ አስተባብለዋል። ቪኦኤ ሊያገኛቸው ሞክሮ አልቻለም። የመንግስት ባለስልጣናትም አስተያየት ለመስጠት ፈቃደኛ አልሆኑም። ደቡብ ሱዳናዊ የፖለቲካ ተንታኝ ጄምስ አኩክ ይህ አድራጎት በዓለም አቀፍ ግንኙነት ታሪክ ታይቶ የማያውቅ ነው፣ ራቁት ሆኖ ለመንግስት ወኪል ሆነው መስራት፣ ሰክሮ እየተወላገዱ ሲሸኑ መታየት፣ ካሜራ ማጥፋት እያለ ምን ይባላል ሲሉ አጥብቀው ነቅፈዋል። ተጠርተው እንዲመለሱ ተደርጎ መመርመር አለባቸው ሲሉም አሳስበዋል። በመጨረሻም ሊቢያ በሚገኙ እስር ቤቶች ያሉት በሺዎች የተቆጠሩ ስደተኞች የሚገኙበት ሁኔታ ከገሀነ መእሳት የሚቆጠር ነው ሲሉ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አስገነዘቡ። ርዕሰ ሊቃነ ጳጳሳቱ ይህን ያሉት ከሰሜን አፍሪካ በስቃይ ጉዞ የሚደርሱ ብዙዎች ስደተኞች አውሮፓ ምድር የሚረግጡበትን የጣሊያኗን ደሴት ላምፔዱሳን የጎበኙበትን ሰባተኛ ዓመት መታሰቢያ ምክንያት በማድረግ ዛሬ ባወጡት ቃል ነው። በአውሮፓውያን በ2013 በዛሬዋ እለት በላምፔዱሳ ጉብኝታቸው የሊቢያ የስደተኛ ማጎሪያ ካምፖች እንዲዘጉ ጥሪ ማሰማታቸው ይታወሳል። ከበርካታ ስደተኞች ጋርም ተወያይተዋል። የዓለም ስደተኞችን ስቃይ በሚመለከት የሚስተዋለው ዓለም አቀፋዊ ደንታቢስነት ያክትም ሲሉም ተማጽኖ አቅርበዋል የሰብአዊ መብት ድርጅቶች እንደሚናገሩት ሊቢያ ውስጥ በሚገኙ ወደ ሀያ የሚጠጉ የማጎሪያ ካምፖች ስደተኞች ላይ የመድፈር የድብደባና ሌላም ሰቆቃ በግድ የጉልበት ስራ ማሰራትን የመሳሰሉ ግፎች ይፈጸሙባቸዋል አንዳንዶቹ እስር ቤቶች ታጣቂ ቡድኖች የሚቆጣጠሯቸው ናቸው። ህገወጥ አስተላላፊዎች የሚቆጣጠሯቸው በርካታ እስር ቤቶች መኖራቸውን የተባበሩት መንግስታት ድርጅት ተናግሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 1 2012 ዓ.ም. ተመረጥ ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመት ይቻላል። የአርሲ ነገሌ ነዋሪ አዛውንት አነጋግረን ነበር። ማንም ሰው ሆኖ እንደ ሰው የሚያስብ ሰው ካለ ይህን ድርጊት የሚወድ ሰው የለም። እንደ ሰው የሚያስብ ሰው እንኳን ለሰው፣ ለዝንጀሮ፣ ለእንስሳም የማይሆን ነገር ነው የተደረገው። የሰው ንብረት ሲዘረፍ፣ ሲቃጠል ሀገር ሕግ እያለ ምን እያለ እንዲህ ሲሆን ማሆን የለበትም። መልሰውም ደግሞ በዚህ አሳብቦ ሰላማዊ ሰው ደግሞ እንዲሳደድ መድረግ የለባቸው። ዘገባ ይዘናል አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚጠነጠኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኦሮሚያ ውስጥ ከሰሞኑ ሁከት ጋር ግንኙነት እንዳላቸው የተጠረጠሩ የታሳሪዎች እንጂ የሟቾች ቁጥር ከትናንት አለመጨመሩን ፌዴራል ፖሊስ አስታውቋል። እስከዛሬ ከሰዓት በኋላ በተመዘገበው መሠረት በኦሮሚያ ክልል አንድ መቶ ስድሳ ሰባት ሰዎች በሁከቱ ውስጥ መገደላቸውን የኮሚሽኑ ህዝብ ግንኙነት ኃላፊ ጀላን አብዴ አረጋግጠዋል። አዲስ አበባ ውስጥ ደግሞ 10 ሰዎች ተገድለዋል ብለዋል። በአጠቃላይ ሁለት መቶ ሀያ ዘጠኝ ሰዎች የአካል ጉዳት እንደደረሰባቸውም ገልጸዋል። የኦሮሚያ ክልል ተጠባባቂ ፖሊስ ኮሚሽነር ሙስጣፋ ከድር ሁለት መቶ ሰላሳ ዘጠኝ ሰዎች መገደላቸውን ለሀገር ውስጥ የዜና ተቋም የገለጹትና ከዚያም ወደ ዓለም አቀፍ መገናኛ ብዙሀን የተሰራቸው መረጃ ስህተት መሆኑንም አቶ ጄላን አብዲ ጠቁመዋል። በኦሮሚያ ክልል ሶስት ሺህ አንድ መቶ አዲስ አበባ ውስጥ ደግሞ አንድ ሺህ ስድስት መቶ ሰዎች መታሰራቸውን አረጋግጠዋል። ከቁጥር ባለፈ ያለውን መረጃው እየተመረመረ በመሆኑ ተጣርቶ ሲያልቅ ለህዝብ ይፋ እናደርጋለን ብለዋል። በሌላ በኩል በዚህ ጥቃት ቤተሰቦቻቸውን ያጡ ዘዋይ ዱግዳ የሚገኙ ቤተሰቦችና ንብረታቸው የተቃጠሉ ኢትዮጵያውያን ያለምንም እርዳታ ፖሊስ ጣቢያ ውስጥ ተጠልለው እንደሚገኙ ነግረውናል። ጽዮን ግርማ ዝርዝሩን ይዛለች። ታዋቂውን የኦሮምኛ ቋንቋ ድምፃዊ ሀጫሉ ሁንዴሳን ባልታወቁ ሰዎች መገደል ተከትሎ በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ ጥቃት ተቀይሮ ክልሉ ካሉት ከ ሶስት መቶ ሀያ በላይ ወረዳዎች ወደ አርባ በሚሆኑት ወረዳዎች ውስጥ የሰው ሕይወት መጥፋቱን አካል መጉደሉንና ንብረት መቃጠሉን የኦሮሚያ ክልል ፖሊስ ኮሚሽን ይፋ አድርጓል። በተለይ በጥቂት ወረዳዎች ውስጥ ዘግናኝ የሆኑ ጥቃቶች በሰው ልጆች ላይ መድረሳቸውን አስታውቋል። የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ጄይላን አብዲ ማምሻውን ለአሜሪካ ድምፅ የፌዴራል ፖሊስ ከየቦታው አጣርቶ ያገኘውን የሟቾች ቁጥር መረጃ አስረድተዋል። ኦሮሚያ ክልል ላይ ዘጠኝ ፖሊስ አባላት እና አራት ሚሊሻ ከህዝብ ደግሞ መቶ ሀምሳ አራት ጠቅላላ ድምር መቶ ስልሳ ሰባት እየቆሰለ ከተለያየ አካል ማለት ነው ሁለት መቶ ሀያ ዘጠኝ ነው። በወንጀሉ ተጠርጥሮ በቁጥጥር ስር የዋለው ሶስት ሺ አንድ መቶ ሰው ነው። አራት ሚሊሻ ማለት ምን ማለት ነው? ሚሊሻ አባላቶች አሉ በየቀበሌው ያሉ ጸጥታ ስራ የሚሰሩ እነዚህ በቀበሌ የሚመረጡ የሉ ህዝብ ያለ ደሞዝ ምናምን የሚያገለግሉ። እሺ አራቶቹ ዘጠኞቹ ደግሞ የማን ፖሊስ አባላት ናቸው? የፌዴራል ናቸው፣ ኦሮሚያ ፖሊሶች ናቸው። አንድ መቶ ሀምሳ አራት ከስንት ወረዳዎች ነው? ህዝብ ነው ከስንት ወረዳ ከህዝብ ነው። በየወረዳው ወረዳው አልተከፋፈለም እንዳለ ድምር ነው እንደ ኦሮሚያ አቶ ጄላን ከሰኔ ሀያ ሶስት ቀን ጀምሮ የሚደርሳቸውን የሟቾች ቁጥር በየዕለቱ ለህዝብ ይፋ ሲያደርጉ መቆየታቸውን ገልጸው በአሁኑ ሰዓት ምንም አይነት ሁከት እንደሌለ እና መረጋጋት እንዳለ ነገር ግን የሟቾች ቁጥር ከየወረዳው እየተጣራ በሚመጣ መረጃ እና ጥቃት ደርሶባቸው በየሆስፒታሉ ሆስፒታሉ የተኙ ሰዎች ህይወት ሲያልፍ ቁጥሩን ከፍ እንደሚያደርገው ገልጸዋል። የአዲስ አበባውን በተመለከተ ከህዝብ አስር ነው የሞተው። አንድ ሺ ስድስት መቶ ተጠርጣሪዎች ናቸው በቁጥጥር ስር የዋሉት። ከጸጥታ አባላት አዲስ አበባ ሞት የለም አለ አለ ስንት ነው አለ። ግን የተጣራ መረጃ ደምሬ ቢሰጥሽ ይሻላል። አንዳንድ ጊዜ የኦሮሚያ ውስጥ ምናልባት ደምሮ ከሆነ አላውቅም። ስለዚህ እኔ ያለኝ መረጃ የአዲስ አበባም አለኝ የፌዴራልም ስላለ ተደምሮ በትክክል ይታወቅ ያኔ ቢሰጥሽ ይሻላል። ስለዚህ ይሄ አዲስ አበባ አንድ ሺ ስድስት መቶ እና የኦሮሚያ ሶስት ሺ አንድ መቶ ይለያያል ማለት ነው ወይስ አንድ ላይ ነው አንድ ላይ አይደለም፣ ይለያያለው ያ ኦሮሚያ ራሱ ችሎ ነው። አዲስ አበባ ደግሞ እንደ ከተማ አንድ ሺ ስድስት መቶ ሰው ነው። የኦሮሚያ ክልል ተጠባባቂ ፖሊስ ኮሚሽነር ሙስጠፋ ክድር በአጠቃላይ ሁለት መቶ ሰላሳ ዘጠኝ ሰዎች መገደላቸውን ዛሬ ለአገር ውስጥ መገናኛ ብዙሀን ገልጸው የነበረ ሲሆን የፌዴራሉ አቶ ጄላን ይህ በስህተት የተገለጸ ቁጥር ነው ብለዋል። ሲያነቡት ነው እሳቸው ከሻ ላይ ሲያነቡ ነው የተሳሳቱት። እኔ ጠይቃቸዋለሁ። ስራ ውስጥ ውጥረት እያሉ ነው መግለጫ የሰጡት እና ስራ ውጥረትና ድካም ውስጥ ነው፣ ከዛ ሲያነቡት ነው የተሳሳቱት ና እንዲስተካከል ነግሮኛ ሁሉ ነግሮኛል። በዛ መሰረት ለሚዲያዎቹ ነግራቸዋለሁ። ኢዚያ ነው መነሻው ሄዶ የሰራው ኢዚያ ነበረ እንዲያስተካክል እኔም ነግራቸዋለሁ ለኢዚያ። አቶ ጄላን በሰጡን መረጃ መሰረት ከድምፃዊ ሀጫሉ ሁንዴሳ ግድያ ጋር ተያይዞ በተቀሰቀሰው ተቃውሞና ሁከት እንዲሁም በደረሰው ጥቃት በአዲስ አበባ እና በኦሮሚያ አንድ መቶ ሰባ ሰባት ሰዎች ህይወት አልፏል። ከዚያም ጋር ተያይዞ የፖለቲካ ፓርቲ አመራሮችን ጨምሮ በአዲስ አበባ አንድ ሺ ስድስት መቶ ሰዎች በኦሮሚያ ደግሞ ሶስት 3100 ሰዎች በአጠቃላይ 4700 ሰዎች ታስረዋል። በተጨማሪም የፌዴራል ጠቅላይ አቃቢ ሕግ አዳነች አበቤ አገር ውስጥ መገናኛ ብዙሀን በሰጡት መግለጫ ከአርቲስት ሀጫሉ ግድያ ጋር በቀጥታ እጃቸው አለበት ተብለው ቀደም ሲል ከተያዙት አራት ሰዎች በተጨማሪ አስር ተጨምረው በአሁኑ ሰዓት 11 ወንዶችና ሶስት ሴቶች በድምሩ 14 ሰዎች ታስረው ምርመራ እየተደረገባቸው እንደሆነ አስታውቀዋል። የኢትዮጵያ መንግስት ከጠቅላይ ሚኒስትሩ ጽህፈት ጀምሮ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ የኦሮሚያ ፖሊስ እና የክልል ባለስልጣናት ለአሜሪካ ድምፅም ሆነ ለአገር ውስጥ መገናኛ ብዙሀን በሚሰጧቸው መግለጫዎች የድምፃዊ ሃጫሉ ሁንዴሳን ግድያ ከማቀነባበር ጀምሮ አገሪቱን ቀውስ ውስጥ በማስገባት ወደ እርስ በእርስ ግጭት እንዲያመራና እንዲረበሽ በማድረግ ስልጣንን በአቋራጭ ለመያዝ የተደረገ ድርጊት ነው ሲሉ ኮንነውታል። ይህንንም ያቀነባበሩት ህዝባዊ ወያኔ ሀርነት ትግራይና ጫካ ውስጥ መሽገው የሚዋጉ የኦነግ ሸኔ አባላት ናቸው ብለዋል። በተለይ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ለዚህ ድርጊት ቀጥታ ተባባሪው ህወሀት ነው በማለት በይፋ ተናግረዋል። የህወሀት ስራ አስፈጻሚው አባላት ወጌታቸው ረዳ ለድምፀ ወያኔ በሰጡት መግለጫ ደግሞ ስልጣን ላይ ያለው ቡድን ራሱ በየጊዜው በሚፈጥራቸው የዜጎችን ህይወት በሚቀጥፉ ድራማዎች የወንበር እድሜውን ለማራዘም የሚያደርገው ድርጊት ነው ብለውታል። በተጨማሪም ክስ የቀረበበት የኦነ ነግ ሸኔ እስካሁን ያለው ነገር የለም የፖለቲካ ፓርቲ መሪዎች በበኩላቸው መሪዎቻቸውና አባላቶቻቸው እንደታሰሩባቸው በጠበቃ መጎብኘት እንዳልቻሉ እየተናገሩ ነው በውጭ የሚገኙ የኦሮሞ ማህበረሰብ አባላትም የአርቲስት ሃጫሉ ሁንዴሳ ገዳዮች ለፍርድ ይቅረቡ የታሰሩ የኦሮሞ መሪዎች ይፈቱ ይፈቱና ጠቅላይ ሚኒስትር አብይ አህመድ ከስልጣን ይውረዱ የሚሉ ሰልፎችን በተለያዩ ከተሞች እያካሄዱ ነው። የፌዴራል ፖሊሱ አቶ ጄላን በአጠቃላይ በዚህ እውከት ውስጥ ከጠፋው ሕይወት ከጎደለው የሰው አካል በተጨማሪ ለጊዜው ቁጥሩ ያልታወቀ ንብረት መውደሙንም አረጋግጠዋል። የደረሰውን ጥቃት በተመለከተም ከሁሉም በላይ ጥቃት የደረሰባቸውና ከሞት ያመለጡ ሰዎች የሚሰጧቸው መረጃዎች ዝርዝሩን አስረጅ ናቸው ብለዋል። በሌላ በኩል በኦሮሚያ ክልል አርሲ ዞን ዙዋይ ዱግዳ ወረዳ ከሚገኙ ነዋሪዎች መካከል ልጆቻቸውና አባታቸው እንደተገደሉባቸው የሚያስረዱ ነዋሪዎች ሰኔ 23 ቀን ከጠዋት ጀምሮ ቁጥራቸው በሺህ የሚገመት ወጣቶች በደቦ በፈጸሙባቸው ጥቃት በዘግናኝ ሁኔታ ቤተሰቦቻቸው እንደተገደሉባቸውና ንብረታቸው ሙሉ ለሙሉ እንደተቃጠለ ገልጸውልናል። በአሁኑ ሰዓትም አብዛኞቹ በዙዋይ ዱግዳ ወረዳ ተጠልለው እንደሚገኙ ተናግረዋል። የተወሰኑ የተወሰኑትን በስልክ አነጋግረናቸዋል። ለምለም ገብረበል እኔ ቤተሰብ ልጁ ሌላ ቦታ ነበረ ሮቶ መድኃኒት በቆሎ ላይ አለረቻለ ብሎ ሮቶ መጣ። ከዛም በኋላ ምንም አላወግንም። እኔም በር ላይ ቁት ያለው ማሞ መጣና በማድቤቱ ሮተና ማክሮ ሮተና እንሲ ግቢ አለ። ከዛም በኋላ መጡና ናውጣል። ምን አጠፋው? ምንም የለ ምን አለ እዚህ ቤት ምንም ነገር የለም ብሎ አላቸው። ከዛም በኋላ አንዱ

ها شنب الساعه እድሜው አርባ ሰባት አመቱ ነው። መንገሻ ምንዳ ይባላል። ከተማው ያው አቡራ ከተማ። ያው በሰዓቱ እኔ መኖሪያ እኛ ቤት ውስጥ ነበርኩኝ እና እሱ ጎረቤት ስጎ ነበረ። በቃ ግርግር ነበረ፣ ገቡብን። ያው ገብተው እኛን መቱን፣ ከዛ መተውን፣ ንብረቱን እንዳለ ያለውን ያው ሁሉም ነገር ጨርሰው ሄዱ እና በተረፈው በጣም ምንም የቀረ ነገር የለም። እሱን ጠርተው ከሄዱ በኋላ በቃ እሱንም መፈለጋ ሰው ሲጀመሩ በቃ አስፈልገው አገኙ። ከሰው ቤት አይቅል አውጥተው እሱንም ገደሉት ማለት ነው። እኔና ታናሽ እህቴ ሁለት ብቻ ነበር ታላላ- ትንኒጦች ደግሞ ወንዶች ነበሩ። የአስራ አመት ና የተኛዋች ከነሱ ባህል ነው በቃ አውጥተው እሱን እንትን ያሉት ማለት ነው። እና ልጆቹ ላይም በጣም ተጽዕኖ ሊያደርሱ እነሱንም እናጠፋለን እያሉ በቃ በመጨረሻ አንድ ሰው አገኙ። ልጆቹም ልጆቹም ከዚያ ይተጠፉ ማለት ነው። እሱ ዘፊወድ በኋላ እኔና እህቴ በሌላ መንደር ነው ተደብቀን ያለ ነው። በቃ እሱን ከገደፊት በኋላ ነው ማየት የቻል ነው ማለት ነው። በጣም አስቸጋሪ ነበረ። በጣም ሰምትኛል አባት ማጣት በቃ ምንም ነው ልጆቼ እያለ አንድ ቀን አንድ ነገር ሳያምረው ለኛ ተዛሬ ኖሮ አንድ ነገር ሳያረግ ሙሉ ንብረቱን قام اللي... اللي... يعني انت ولا مروري ولا لا الله እኔ የዳዊት እናት ነኝ። አበባ እባላለሁ። አበባ ወጣኝ። ባለቤቴ ነው የሞተብኝ። የልጆቹ አባት አቶ እስቴል ገብረመድን ይባላሉ። በሀያ ሶስት ነው በሀያ ሶስት ማክሰኞ። አዎ አብረን ነበር፣ ደጃችን አብረን ነበር። እሱ ማሳዳር እኔ ቤት ነበር የተፈጠረው። እንግዲህ እኔ ባልታሰቡ ሰዎች ነው እንግዲህ፣ ሰልፍ መጥተውብን ግቢያችን ውስጥ እኛ ግቢያችን እያለን ነው። እሱ ማሳዳር ስንል እየጠበቀ እያለ ነው እየሄዱ ብዳ ከኋላ ሆ ብለው የገቡብን ግቢያችን ወጣው ያው ኖ ቢኖ ያዙት ቀደም ቀደሙ ብለው እሱን አባረው ማሳብ ዳር ቀድሞ እዛው ገደሉት። ያው ወደ እኛ ቤት ደግሞ ተመልሰው እኔንም ያው በዱላ ደበደቡኝ። ያው ናቃጥለው ንብረት ተቃጥሎ ተሰባብሮ ምንም የለም። ልጆቹ በበረሀ ናቸው ከብት እንዳስተማሩ በበረሀ ናቸው። ግማሽ ወርሻ አርሶ በረሃ ያለ በሬ ይጠብቃለ። በበረሃ ያው ልጆቹ ገደል እንደ የገቡት ወደም አፋፍ ገደል ቀብተው ነው ያመለጡት፣ እንጂ ያው እሱን አገኙት ማሳደር እሱ ነው የገደሉ። አሁን ልጆቹ ደህና ናቸው፣ ልጆቹ እግዚአብሔር ይመስገን ልጆቹ ተርፈውልኛል፣ ልጆቹ ተርፈዋል። አሁን ያው ቀበሌያቸው፣ ክልሉን ቤቱን ትቼ ተቃጥሏል፣ ቤቱ ተቃጥሏል፣ ያው ንብረት ተቃጥሏል። እኔ ሸሽቼ ወደ ቤተሰቦች ጋር ነው ስደት ያለሁት። አሁ ከነ ልጆቼ ወደ ሌላ ቦታ ነው ተሰድጅ ያለሁት። በቃ ቤተሰቦች ጋር ተሸሽቼ ነው ያለሁት፣ እኔ ልጆቼን ይዤ ንብረት ጠፍቷል። ያለው የቤት እቃ የለ፣ የሌሊት ልብስ የለ፣ የቀን ልብስ የለ፣ መኖሪያ ቤቱ ተቃጥሏል። ያው ስደት ነው ያለ ነው በቃ። ነዋሪዎቹ ጥቃቱ የተፈጸመው በደቦ እንደሆነ በመግለጻቸው ለዚህ ጥቃት ተጠያቂ ነው የሚባል አካል ማነጋገር ያልቻልን ሲሆን በሌላ በኩል የአርሴ ዞን ዋና አስተዳዳሪ አቶ ጀማል አልዩ እርሳቸው ከሚያስተዳድሯቸው ሀያ አምስት ዞኖችና ሶስት ከተሞች መካከል በስድስቱ ላይ በተፈጸሙ የዘግናኝ ሁኔታ ድርጊቶች የሰላሳ ሰዎች ሕይወት ማለፉን የሰዎች አካል መጉደሉንና ንብረት መውደሙን መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጽዮንን አመሰግናለሁ። የትንታኔው መጽሔት ይቀጥላል። የ የኢትዮጵያ የሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ ከአርቲስት አጫሉ ግድያ ወዲህ በተለያዩ ምክንያቶች አዲስ አበባ ውስጥ የታሰሩ እስረኞችንና ጋዜጠኞችን አዲስ አበባ ፖሊስ ኮሚሽን ስር በሚገኝ ማቆያ ሄደው የጎበኟቸውና ብዙዎቹንም ያነጋገሯቸው መሆኑን ለአሜሪካ ድምጽ ተናግረዋል። አቶ ጃዋር መሐመድ፣ አቶ በቀለ ገርባ፣ አቶ እስክንድር ነጋ ና ሌሎችም ካነጋገሯቸውም መካከል መሆናቸውን ገልጸዋል። ታሳሪዎች በቁጥጥር ስር በዋሉበት ጊዜም ሆነ ወደ ፖሊስ ጣቢያ ከተወሰዱ በኋላ ስለደረሰባቸው የአያያዝ ችግር የነገሯቸው መሆኑንም ጠቅሰዋል። በሌላ በኩል ሰሞኑን ከፍተኛ ችግር ተከስቶባቸዋል የሚባሉትን እንደ ሻሸምኔ፣ ምዕራብ አርሲ፣ አርሲ ነገሌ አካባቢ ተፈጽመዋል የተባሉትን የሰብአዊ መብቶች ጥሰቶች እየተከታተሉ መሆናቸውንም አውስተው በቅርቡ የደረሰውን ጉዳት መጠንና የሰብአዊ መብቶች ጥሰት አይነት ለይቶ ለመዘገብ ለወደፊት መደረግ የሚገባውን ምክረ ሀሳብ ለማቅረብ አጥፊ የሆኑ ወገኖችን ተጠያቂነት ለማረጋገጥና ምርመራም ለማካሄድ በዝግጅት ላይ መሆናቸውን ገልጸዋል። ደረጀ ደስታ አጭር ዘገባ አለው። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ባለፈው አርብ እስረኞችን ጎብኝተዋል። አብዛኞቹ ታሳሪዎች በቁጥጥር ስር በዋሉበት ጊዜም ሆነ ወደ ፖሊስ ጣቢያው ከመጡ በኋላ አንደኛው በስፋት ወርቶ የነበረው ነገር ድብደባ ተፈጽሞባቸዋል፣ አካላዊ ጥቃት ተፈጽሞባቸዋል፣ የአካል ጉዳትም ደርሶባቸዋል የሚል ተናፍሶ ስለነበረ አንደኛው ለማድረግ የሞከር ነው። ይሄ ትክክለኛነቱን ለማረጋገጥ ነበረ እና በተለይ አቶ ጀዋር መሐመድ ወይም አቶ በቀለ ገርባም ይሄ ፈጽሞ እንዳልደረሰባቸው ሲያዙም በስነ ስርዓት በተሞላበት መንገድ እንደነበረ የተያዘ ወደ እስር ቤት ከመጡም በኋላ ይህንን የመሰለ አካላዊ ጥቃት ወይም ድብደባ እንዳልተፈጸመባቸው በደንብ አረጋግጠውልኛል። ሌሎቹም ሁሉም እስረኞች ተመሳሳይ ነገር ነግረውኛል ማለት ይቻላል። አቶ እስክንድር ነጋ እና አንድ ደግሞ አቶ ሽምሰዲን ጣሃ ከሚባሉ ታሳሪ በስተቀር አቶ እስክንድር ነጋ እና አቶ ሽምሰዲን ጣሃ የሚባሉ የአቶ ጀዋር ጋራ ኦኤምኤን ሚዲያ ኔትወርክ ላይ የኤዲተር እንደሆኑ ነው እንደነበሩ ነው የገለጹልኝ። ሁለቱ ብቻ በታሰሩበት ወቅት ድብደባ እንደተፈጸሙባቸው ገልጸው ገልጸውልናል። ከሁለቱ በስተቀር ማለትም ከአቶ እስክንድር ነጋ እና ከአቶ ሸምሰ ዲንጣ በስተቀር ሌሎቹ ታሳሪዎች በእስሩ ወቅትም ሆነ ወደ እስር ቤቱ ከመጡ በኋላ የዚህ አይነት ተገቢ ያልሆነ አያያዝ ተፈጽሞብናል የሚል ቅሬታ አላቀረቡልን። ዶክተር ዳንኤል አብዛኞቹ ታሳሪዎች ያቀረቡት ቅሬታ ከቤተሰብ ጋር ቶሎ ለመገናኘት ስልክ ለመደወል ስንቅና ልብስ በቶሎ ለመቀበል አለመቻል መሆኑን ገልጠዋል አሁን ከዚህ ከኮሮና በሽታ ጋር ተያይዞ የወጣ አስቸኳይ ጊዜ አዋጅና ደንብ አለ። በዚያ ደንብ መሰረት የኮሮና በሽታ ስርጭትን ለመከላከል ከብለው ከተቀመጡት ገደቦች ውስጥ አንዱ በእስር ቤቶች እና በፖሊስ ጣቢያዎች የሚደረጉ ጉብኝቶች ተከልክለዋል እና በዚህ ነገር የተነሳ ቤተሰብ ታሳሪዎችን እንደ ልብ አይመለከትም ስንቅን ለማቅረብ በተለይ ፖሊስ ጣቢያ ውስጥ ከሆኑ ስንቅን ለማቅረብ ሚናዎች አስቸጋሪ ሆኗል። ስለዚህ ይህ ነው በጣም ጥልቅ አሳሳቢ የሆነው ችግር። በተወሰነ መጠን ፖሊስ ጣቢያው ይህም ችግር ለመፍታት ጥረት እያደረገ እንደሆነ አስረድተውናል፣ እና አንዳንዶቹም ታሳሪዎች በተለይ አቶ ጃዋር፣ አቶ በቀለ ገርባ እንደዚህ ከቤተሰብ ምግብ እንደመጣላቸው ነግረውናል። ግን ይህ በተለይ የምግብ ማቅረብ ጉዳይ ሁሉንም ምስረኞች የሚመለከት አሳሳቢ ችግር ስለሆነ በተቻለ መጠን በሽታውን ስርጭት ለመከላከል የሚወሰደው ጥንቃቄ እርምጃ እንደተጠበቀ ሆኖ ምግብና ልብስ ከቤተሰብ ሊቀርብ የሚችልበትን መንገድ ለመፈለግ ጥረት እንዲደረግ ምክረ ሐሳቡ አቅርበን እየተከታተልን ያለነው ጉዳይ ነው። አቶ እስክንድር ነጋ እና የኦኤምኤን ጋዜጠኛ አቶ ሸምሰዲን ጣሃ ላይ ደርሷል የተባለው ድብደባ ለመሆኑ ታሳሪዎቹ በዚህ ጉዳይ ላይ ምን ብለዋል? እስሩ በተፈጸመበት ጊዜ ነው ብለው የነገሩን አቶ እስክንድር ነጋ ግን፣ እስሩም ሲፈጸም ከቢሮ የነበር የታሰርኩት ነው ብለው የነገሩን እና ሊያስሩኝ የመጡት ፖሊሶች ቢሮ ውስጥ በሚያስሩኝ ወቅት ድብደባ ፈጽመውብኛል ብለው ነግረውናል። እንዲሁም ፖሊስ ጣቢያን ከወሰዱኝ በኋላ ልክ ፖሊስ ጣቢያን ከደረስኩኝም እንደዚሁ ዱላ ደርሶብኛል ብለዋል። በፖሊስ በኩልም ስለ ሁኔታው ማብራሪያ ጠይቀን ነበረ። በፖሊስ በኩል እንደተገለጸልን በእስሩ ወቅት ትንሽ አለመግባባት እና ግጭት ወይም መጠነኛ ፍጥጫ ተፈጥሮ እንደነበረ ነው የነገሩን እና የተወሰኑ የሀይለ ቃል እንትን እንደነበረ ነው የሚነግሩን ይህንን መልሰን ከአቶ እስክንድር ጋር ለማረጋገጥ አልቻልኩኝ። አቶ እስክንድርን ካነጋገርኩ በኋላ ነበረ ፖሊሶቹን ያነጋገርኩት። ግን ምን ለማለት ነው፣ በአንድ በኩል አቶ እስክንድር ያው ይህን ድብደባ ተፈጽሞብኛል ብለው ገልጸውልናል። በሌላ በኩል ፖሊሶች ደግሞ በእስሩ ወቅት ግጭት እና ለመግባባት ተፈጥሮ እንደነበረ ጠቅሰዋል። ስለዚህ ተወሰነ ግጭት የተፈጠረ እንደነበረ ግምት መውሰድ ይቻላል ከነገሩ ሁኔታ በመነሳት ቢሆንም ግን በማናቸውም ጊዜ የፖሊስ ተግባር በተሟላ ስነ ምግባር እና ሰብአዊ መብቶችን በማክበር ሕግ ማስፈጸም ስርን ማካሄድ ከሆነ ስርንም በህገ እና ሰላማዊ መንገድ ማካሄድ ስለሆነ ኃይል መጠቀም ካስፈለገም ተመጣጣኝ ኃይል ብቻ መሆን ስላለበት የተከሰተው ነገር ምን እንደሆነ በተገቢው መንገድ ፖሊስ እንዲያጠራ ምክረ ሀሳብ ሰጥተናል። የአቶ ሽምሰዲን ጣሃንን ጉዳይ ጨምሮ ማለት ነው። አቶ ሸምሰዲን ግን የገለጹልን በእስሩ ወቅት ነው ድገባ ተፈጽመብኛል ብሎ የገለጹልን። የኢትዮጵያ ሰብአዊ መብት ኮሚሽን አሁን እየተፈጸመ ነው የሚባለውን የሰብአዊ መብት ጥሰት በሚመለከት ከፍተኛ ችግር ተከስቶባቸዋል የሚባሉትን አካባቢዎች አካባቢ ባሉ ቅርንጫፍ መስሪያ ቤቶቻችን አማካኝነት በተወሰነ መጠን ለመከታተል ጥረት እያደረግን ነው ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አመሰግናለሁ ደረጃ። ኬንያ ካለፈው ዓመት አንስቶ በአንበጣ መንጋ ስትወረር ቆይታለች። ቀድሞ ይህንን ያክል ብዛት ያለው የአንበጣ መንጋ እንዳልታየም ተገልጿል። የአንበጣው መንጋ መላ ሀገሪቱን እንዲያዳርስ ያገዘው የአየር ንብረቱ መለወጥ እንደሆነ ተነግሯል። አሁን ታዲያ መንግስት የአንበጣውን መንጋ ለመከታተልና ና ለመቆጣጠር ያስችላል የተባለ አዲስ የተንቀሳቃሽ ስልክ አፕ መስራቱን ሪፖርተራችን አራሽ አራፕ ሳድ ይዘግቧል። አዳነት ፍሳ አቀርበዋለች። ከቁጥጥር ውጭ በሆነ መልኩ የሚዛመተው የአንበጣ መንጋ የኬንያን የምግብ ዋስትና አደጋ ላይ ጥሏል። ካለፈው ዓመት አንስቶ የበዛ ዝናብ ስለነበርና ኃይለኛ ነፋስ አንበጦቹን በየአቅጣጫው እንዲበተኑ ከማድረጉን በላይ ቁጥራቸው በሶስት ውልድ ደረጃ እንዲባዛ ማድረጉን በተባበሩት መንግስታት ድርጅት የሰለጠኑ የአንበጣ መንጋ ስካውት አኪሎ ክሪስቶፈር ገልጸዋል። I report, I take pictures, I upload videos of their movement. አንበጦቹን በየሄዱበት የተከታተልኩና ምስል እያነሳው ዘገባ አቀርባለሁ። የእንቅስቃሴያቸውን አቅጣጫ በቪዲዮ እያነሳው በማቅረብ ባለስልጣኖች የአንበጣውን መንጋ እንዴት ሊቆጣጠሩ እንደሚችሉ አማክራለሁ። አኪሉ ክሪስቶፈር የአንበጦቹን እንቅስቃሴ የሚከታተሉት ኢ ሎከስትስ የተባለውን አፕ በመጠቀም መሆኑን ገልጸዋል። ይህ ጥረታቸው ጋብርኤል ኦካታን ለመሳሰሉት ባለስልጣኖች ትልቅ እርዳታ ነው ተብለዋል። ጋብርኤል ኦካታ በሀገሪቱ የእርሻ ሚኒስቴር የቱርካና ወረዳ ባለስልጣን ናቸው። መስክ ሄደው የሚከታተሉት ስካውቶች ያን በጣ መንጋ ያለባቸውንና የሌለባቸውን ቦታዎች ለይተው ያሳውቁናል። ይህን የሚያደርጉት ደግሞ በተንቀሳቃሽ ስልካቸው ያለውን አፕ በመሙላት ነው። እንዲህ አይነቱ መረጃ የአንበጣውን መንጋ ለመከታተል እና ለመቆጣጠር በምናደርገው እቅድ ይረዳናል። የአንበጣ መንጋ በእህል ምርት ላይ ሊያደርስ የሚችለው ጉዳት ሲታሰብ የስካውቶቹ ስራ ትልቅ አስተዋጽኦ እንዳለው አኪሎ ክርስቶፈር ያብራራሉ። ኢትስ አና ፉድ ኢኮስ So remember፣ አንድ አንበጣ የክብደቱን ያህል ነው የሚበላው። በሚሊዮኖች የሚቆጠሩት አንበጦች ሲዘምጡ ታዲያ ያረፉባቸውን ዛፎች ሁሉ ብትመለከት ባዶ ነው የሚቀሩት። እርሻዎች ላይ እየዘመቱ ድምጥማጡን ያጠፉታል። ስለሆነም በምግብ ዋስትና ላይ ትልቅ ጉዳት ያደርሳሉ። ኬንያ ውስጥ የአንበጣ መንጋ እንቅስቃሴን የሚከታተሉት ክሪስቶፈርን የመሳሰሉት ስካውቶች በሚያቀርቡት መረጃ ላይ ተመስርተው የኬንያ ባለስልጣኖች የሀገሪቱን ምርት የሚያወድሙትን አንበጦች ለመከላከል እንደሚችሉ ታውቋል። አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን ማዳመጥ፣ መመልከት፣ አስተያየቶቻችሁንም ማንሸራሸር ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዳት ኤች ኦ አር ኤን ዳት ኤም ኦ ቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ለመከታተል ያስችላችኋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂ ታየ፣ ዋና አዘጋጅ ትዝታ ብላቸው፣ እኔም ማስተናጋጃችሁ ሶሎሞን አባተንን ይቀጥላል ዝግጅታችን። ወደ ተከታዩ ዘገባ እንለፍ። በአሜሪካ የጥገኝነት ጥያቄ አቅርበው ማመልከቻዎቻቸው በኢሚግሬሽን ባለስልጣናት ውድቅ የተደረጉባቸው ስደተኞች ይግባኝ ማለት ሕገ መንግስታዊ መብት የላቸውም ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ወስኗል። ባለፈው ሰኔ 18 የተላለፈው ይህ የጠቅላይ ፍርድ ቤቱ ውሳኔ በርካታዎቹን ጥገኝነት ጠያቂ ስደተኞችን ከአገር ማባረር ለሚፈልገው የአሁኑ አስተዳደር በድርጊቱ እንዲገፋበት የሚያበረታታው እንደሆነ ተዘግቧል። አኑሻ ቤቲሲያን ከዋሽንግተን የሚከተለውን ዘግቧል። ደረጀ ደስታ ያቀርበዋል። ውሳኔው የተላለፈው ከስሪላንካ በመጣው ቪጃያ ኩማር ቱራስ ጌምን የክስ ጉዳይ ነው። ለኢሚግሬሽን ባለስልጣናት መታገቱን፣ በግዴታ ምርመራ መዳረጉን፣ መደብደቡንና በዚህም ሳቢያ ሆስፒታል ለመግባቱን ገልጿል። ከስሪላንካ አምልጦ ጥገኝነት በጠየቀበት ሜክሲኮ አድርጎ ድንበር ጥሶ ነው አሜሪካ የገባው። የኢሚግሬሽን ባለስልጣናት አቤቱታን ውድቅ ሲያደርጉበት ለከፍተኛው ፍርድ ቤት አመለከተ። ስደተኛውን በወከለው ጠበቃ ይግባኝ የጠየቀው የስደተኛው አቤቱታ እስከ ጠቅላይ ፍርድ ቤት ድረስ ተሰምቷል። የአሜሪካ የኢሚግሬሽን ምክር ቤት ጠበቃ ኤማ ወንገር እንዲህ ብለዋል። ምንም እንኳን የህግ አውጪዎቹ ደንብ በዚህ ጉዳይ የመንግስት አካልን መክሰስ እንደማልችል ቢገልጽም ህገ መንግስቱ ግን አቤቱታዬን ወደ ፌዴራል ፍርድ ቤቶች ማቅረብ እንደምችል በትክክል ያስቀምጣል። አቤቱታ ሰሚው ዘጠነኛው ፍርድ ቤት አዎ ይቻላል ሲል፣ ጠቅላይ ፍርድ ቤቱ ግን አይሆንም ብለዋል። ዳኞቹ ክሱን ውድቅ ለማድረግ የጠቀሱት ህግ ጥገኝነት የሚጠይቅ ሰው እሱ ወይም እሷ ትሁን በጉዳያቸው ላይ የመጨረሻ ውሳኔ በፍጥነት ማሳወቅ በሚችል የኢሚግሬሽን ኦፊሰር ወይም ዳኛ ፊት ማቅረብ ይችላሉ የሚለውን ነው። የስደተኛው ቱራስ ግሜን ጥያቄ የተስተናገደው ለ13 ደቂቃ ብቻ ነው። ከዚያ በኋላ የኢሚግሬሽኑ ዳኛ የጥገኝነት ጥያቄውን ውድቅ አድርጎ ከሀገር እንዲባረር መወሰኑም ተነግሯል። የአሜሪካ የሲቪል ነጻነት ህብረት ጥገኝነት የሚጠይቁ ሰዎችን በጥድፊያ ከሀገር ለማባረር ለሚደረገው ጥረት ጥገኝነት ጥያቄዎች በህገ መንግስቱ የተረጋገጠውን ፍትህ እንዳያገኙ፣ በፍርድ ቤቶች እንዳይዳኙ ያደርጋል በሚል ተቃውሞውን አሰምቷል። ሊጊልነር በአሜሪካ የሲቪል ነጻነት ህብረት የህግ ባለሙያ ናቸው። እንዲህ ብለዋል። በፍርድ ቤቱ የነበራቸው ቆይታ በጣም አጭር ነው። አንዳንዴ ከአስር ደቂቃ ያነሰ ነው። ያ እንዲሁም የፍርድ ቤቱን የሥራ ሂደት ሳይመለከት ነው። እንደምናየው ከሆነ ጥገኝነት ፈላጊዎችን በስህተት ወደሚቀመጡበት ምናልባትም ወደ ሞት መልሰን እየላክናቸው ይመስለኛል። የጠቅላይ ፍርድ ቤቱ ዳኛ ሳሙኤል አሊቶ በድንበር ጠረፍ ላይ የተያዙ ስደተኞች በፍርድ ቤት የመዳኘት መብት የላቸውም ካሉ በኋላ ጉዳያቸው ለመጀመሪያ ጊዜ እንዲታይላቸው ኮንግረስ ወስኗል፣ ያ በራሱ በቂ ነበር ብለዋል። በዳኛው ንግግር ስለ ጥገኝነት ጠያቂ ስደተኞች የተንጸባረቀውን አመለካከት ከአሜሪካ የኢሚግሬሽን ምክር ቤት ጠበቃይቱ ኤማ ወንገር የሚከተለውን ብለዋል። ዳኛው ጥገኝነት የሚፈልጉ ሰዎች በቅን ልቦና የወጣውን የኢሚግሬሽን ህግ መጠቀሚያ ሊያደርጉ የሚፈልጉ ናቸው የሚል አይነት ስሜት አላቸው ለምሳሌ በ2019 ጥገኝነት ከተፈቀደላቸው ስደተኞች ውስጥ ከሀገራቸው ስለተሰደዱበት ስጋት ትክክለኛ ምክንያት የነበራቸው እጅግ ጥቂት መሆናቸውን በመጥቀስ ያ ደግሞ በርካታ ማጭበርበሮችና ሐሰተኛ ጥያቄዎች ለመኖራቸው ማስረጃ ነው በማለት ተናግረዋል። በጉዳዩ ሁለት የጠቅላይ ፍርድ ቤት ዳኞች ልዩነታቸውን አሰምተዋል። እነሱ እንደሚሉት ሕገ መንግስታዊ መብት በአሜሪካ ባለው ተለዋዋጭ ፖለቲካ ጥገኛ መሆን የለበትም። ይህም ውሳኔ ከአሁን በኋላ ወደ ዩናይትድ ስቴትስ ጥገኝነት ፍለጋ የሚመጡ በሺዎች የሚቆጠሩ ስደተኞች ላይ ተፈጻሚነት እንዲኖረው ያደርጋል። አሁንም ከአሜሪካ ኢሚግሬሽን ምክር ቤት ጠበቃ ኤማ ወንገር የሚከተለውን ስጋታቸውን ገልጠዋል። ይህ ውሳኔ በፍጥነት እየታየ የሚሄደው የስደተኞች ጉዳይ ከዳኝነት እይታና ቁጥጥር ውጪ እንዲሆን በማድረግ በኢሚግሬሽን ኦፊሰሮች ብቻ እየተወሰነ እንዲሄድ ያደርጋል። በፍጥነት የሚከናወን ነገር በመሆኑም በፍጥነት ለሚፈጸሙ የአሰራር ስህተቶችና ጥፋቶች ያጋልጣል። በፍርድ ቤቱ የትራምፕን አስተዳደር የወከሉት የሕግ አማካሪው ባለስልጣን ኤድዊን ኒድለር ጠቅላይ ፍርድ ቤቱ ከዚህ የተለየ ውሳኔ አሳልፎ ቢሆን ኖሮ ፍርድ ቤቶች ለረዥም ጊዜ የተከማቹና በሺዎች ደግሞ የሚቆጠሩ አዳዲስ ፋይሎች ይኖሯቸው ነበር፣ ሕገወጥ ስደተኞችም የኢሚግሬሽን ውሳኔዎቻቸውን እየያዙ በፌዴራል ፍርድ ቤቶች ይግባኞቻቸውን ያቀርቡ ነበር ማለታቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አመሰግናለሁ ደረጃ። ተከታዩ ዘገባ ወደ አርሲ ነገሌ ይወስደናል። በኦሮሚያ ክልል ምዕራብ አርሲ ዞን ነገሌ ከተማ ማንነት በለየ ጥቃት ሰዎች መገደላቸውን እና ንብረት መውደሙን ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማዋ ከ20 ዓመት በላይ የኖሩ የዕድሜ ባለጸጋ በበኩላቸው ሰላማዊ ሰዎችን ለማዳን ንብረትም ለማትረፍ ጥረት ማድረጋቸውን ገልጸው የተፈጠረው ሁሉ የትኛውንም ሰው የሚያሳዝን እንደሆነ ተናግረዋል። በሌላ በኩል የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ ትናንት ለአሜሪካ ድምፅ በሰጡት ማብራሪያ በተለያዩ የክልሉ ወረዳዎች ላይ ጥፋት ያደረሱ ግለሰቦች በቁጥጥር ስር እየዋሉ እንደሆነና የደረሰው የጥፋት መጠንም በቅርቡ በዝርዝር እንደሚገለጽ ተናግረዋል። ሀብታሙ ስዩም ዝርዝሩን ይዟል። ለበርካታ ዓመታት በምዕራብ አርሲ ነገሌ ከተማ እንደኖሩ የነገሩን ስማቸው በሚስጥር እንዲያዝ የጠየቁን ነዋሪ የድምፃዊ ሀጫሉ ሁንዴሳ መገደል ከተሰማበት ከጥቂት ሰዓታት በኋላ ጀምሮ በከተማዋ ደረሰ ያሉትን እንዲህ ይገልጹታል። ጥዋት ከሌሊቱ አስራ አንድ ሰዓት ተኩል የጩኸት ድምፅ ሰማን። ድምፅ ሰምተን ስንወጣ አካባቢው ላይ የለቅሶ ድምፅ ነበረ። አላወቅንም። በወቅቱ ድምፃዊ ሀጫሉ አርፏል ላይ የሚሰማው ወደ ቤታችን ገባን። ወደ አንድ ሰዓት ተኩል አካባቢ ቤት እየተመረጠ ጥቃት ተጀመረ። ጥቃቱን ያው የከተማው ጸጥታ አለ ተብሎ ይደርስልናል ብለን እንጠብቅም፣ እየተባባሰ ነው የሄደው። ከተማው ላይ ያሉ የአንዳንድ ወንድሞቻችንና ጓደኞቻችን ቤቶች ተዘረፉ፣ ተቃጠሉ፣ እየሰፋ ሄደ። ቀን ወደ ሶስት ሰዓት አካባቢ ግድያ ተጀመረ። እስከ አስር ሰዓት ተኩል ድረስ ምንም አይነት የፀጥታ አካል ክልከላም ሲያደርግ አልነበረም፣ የሚደርስልንም አላገኘ ነው እኒሁ ግለሰብ በዚሁ ቀን በቡድን በተቃጣ ጥቃት በከተማ ውስጥ የሚታወቁ ሰዎችን ጨምሮ ህይወት መጥፋቱንም ይናገራሉ። አቶ ደኔው የሚባሉ ጓደኛችን ነበር። እሱ ቤት ሰብረው ገቡ። ለመከላከልም አቅም አልነበረም። ያው መከላከል ላችን የሚያደርጉ የስነ ልቦና ጥቃቶች መጀመሪያ ላይ ነበር። ሲመጡ ሻኟቸው አትታቆሱ የሚል ነገር ነበር። ያው ገብተው ከቤት አወጡት። ቤቱን ሰብረው ሆቴሉን አቃጠሉ፣ ውስጥ ያለው ንብረት አሁን ደግሞ ተገደለ። አቶ ደኔው ሲሉ ግለሰቡ የጠሯቸው በከተማው ውስጥ ታዋቂ የነበሩት አቶ ደነቀው ጉባኤን ነው። በነገሌ የሚገኘው የዓለም የተሰኘ ሆቴል ባለቤት ነበሩ። ከተገደሉ በኋላ በስክሬናቸው ላይ ደርሰዋል ብለው ግለሰቡ የነገሩንን እንግልት ከአሰቃቂነቱ አንጻር ለጊዜው ከማስደመጥ ተቆጥበናል። ከአቶ ደነቀው ልጆች መካከል አንዷን በስልክ አግኝተናል። በሌላ ከተማ ውስጥ ሀዘን ለመቀመጥ የተገደደችው ወጣት በአባታችን ላይ የተፈጸመውን ግፍ የምንተነፍስበታተን ግራ ገብቶ ነዋል ትላለች። ከአርባ ዓመት በላይ ይሆናል በአገሩ ላይ ሰርቶ ከመኖር የሚጀመረበት ከዛ በጣም በአሰቃቂ ሁኔታ ይሄው ምናልባት እዚህ ጨለማ ውስጥ ነው ያለ ነው። በምንም መተንፈስ አልቻልንም። ድምፃችንን እንኳን ማሰማት አልቻልንም። እነሱ ናቸው። እያንዳንዱ በከፍተኛ ሁኔታ በተደራጀ መልክ በግብ በአሰቃቂ የሰው ልጅ በማይደረግበት ሁኔታ መንገድ ከምችለው በላይ በግብ ተገልቶ ግብዳ ሆኖብን ካጥራችል በላይ ሆነብን። ለማን እንደምንተነፍስ ሁሉ ግራ ገብቶናል። ልጃቸው የአቶ ደነቀውን አስክሬን ቤተሰብ በወጉ ለማሳረፍ ያደረገው ተደጋጋሚ ጥረት ምላሽ አለማግኘቱ በሐዘን ላይ ሐዘን ለመላ ቤተሰቡ እንደጨመረ ትናገራለች። ከአንድም ሁለት ሶስት አራት ሞት ሆነብን፣ እርማችንን እንኳን እንዳናወጣ በሚመኘው ገዳም ውስጥ እንኳን አስክሬኑን ለማሳረፍ ፈልገን ይኸው የክልሉ ቀጥታ ፖሊስ ከለከለን።

ምንም አይነት ባስን አተናል ለመኖራችን ልጃቸው ቀረ። የቤተሰብ አባላት ሸሽተው በሌላ ከተማ እንደሚገኙና የተወሰኑትም የመንፈስ ስብራት ተጠቂ እንዲሆኑም ታስረዳለች። በዚሁ ዕለት አቶ ደነቀውን ለመታደግ የሞከረ አብሯቸው የሚሠራ ጌታቸው የተባለ ሌላ ሰውም በጥቃት አድራሾች እንደተገደለ ሌላ ፍጹም የተባለ የከተማዋ ነዋሪ ጥቃት አድራሾቹ ድርጊታቸውን እንዲያቆሙ ጣልቃ ለመግባት የሞከረ ግለሰብም በቡድን ጥቃት ሕይወቱ እንዳለፈ ከከተማዋ ነዋሪ ሰምተናል። የኦሮሞ ብሔር ተወላጅ የሆኑ የከተማዋ ነዋሪዎች ንጹሐንን ከደቦው ጥቃት ለማዳን ጥረት ሲያደርጉ እንደነበረ ቀደም ብለን ያነጋገርናቸው የከተማዋ ነዋሪ ለአሜሪካ ድምፅ ተናግረዋል። አንዳንድ ያው ለሕሊናቸው የሚኖሩ የአካባቢ ተወላጆች ያስጣሏቸው ቤቶች አሉ። ይሄ የኛ ነው እንዳትነኩ ይህ ብለው ያስጣሏቸው ቤቶች አሉ፣ ንብረቶች አሉ። ሰውም እንዳይገደል ህሊና ያላቸው ሰዎች አሉ። ይህ ፈጽሞ የኦሮሞ ባህል አይደለም። ኦሮሞ ጎንበስ ብለ ይቅርታ ከጠየቅ ሽምግልና ለመቀበል ተው፣ አትንኩ፣ የኔ ነው ብለህ ከወደቅ ፈጽሞ የወደቀ ሰው አይነካም። እኛ ስናቅ እዚህ የሚኖር ነው። እንግዲህ አንዴ ነው የገቡት፣ በአራቱም አቅጣጫ ነው የገቡት። የሚያደርጉትም ሁሉ ፈጽሞ እንዲወጡም መመሪያ የተሰጣቸው ነው የሚመስለው። ሲያጠቁም ደግሞ ወረቀት የያዙ ነው። ፈጽሞ የትኛው የኦሮሞ ቤት እየተነካ የለም። ምልክት ምልክት እንደተደረገበት ነው ጥቃት ፈጽሞ መሆኑን እየተመለሱ። ከሀያ ለሚልቅ ዓመት በከተማዋ መኖራቸውን የነገሩን ሌላ የከተማዋ አዛውንት በበኩላቸው ሰላማዊ ሰዎችን ከጥቃት ለመታደግ ያደረጉትን ጥረት ያውሳሉ። ይሄ ኮማንድ ፖስት ባይታወጅ ኖሮ እኛ ወተን ብዙ ሰዎች አሉ። ወቴን የሚያስታግስ ነበረ፣ ርብሻው አይኖርም ነበረ። አሁን እኛ ያንን ፖሊሶች ስላሉ ይሄን ነገር ያስታግሳሉ፣ ይህ ነገር አይኖርም ብለን ነበረ የገመት ነው። ከዛ እኛ አልወጠንም። ስለ አልወጠን ያው ነገሩ ከመጠን በላይ ሲሆን ወተን የተወሰነ ነገር ከልክልናል። ለምሳሌ በወቴ ልቃጠልስል ስል ከለከልኩ። እኔ ራሴ ቤት ልቃጠል ስል በእርዳታ የመጣ መኪና ነበረ፣ ያንን የእርዳታ መኪና ከለከልኩ። የሆነ የሰው ቤት ከለከልኩ። አሁን የሞተ ሰውዬ የሆነ ሰራተኞች ነበሩ። ሶስት ልጆች ልጆች ሲያውጡታው አትንኩ ብዬ ከዛ ወስጄ የባንክ ሰራተኛ እንድጠብቁ አረት። እነዚህ አዛውንት በከተማዋ የተፈጠረው በእጅጉ እንዳሳዝናቸው የደረሰው ሁሉ በሰው ልጆች አይን ሲታይ መደረግ ያልነበረበት እንደሆነ ያውሳሉ። ማንም ሰው ሆኖ እንደ ሰው የሚያስብ ሰው ካለ ይህን ድርጊት የሚወድ ሰው የለም። እንደ ሰው የሚያስብ ሰው እንኳን ለሰው፣ ለዝንጀሮ፣ ለእንስሳ የማወድ ነገር የተደረገው የሰው ንብረት ሲዘረፍ፣ ሲቃጠል አገር ሕግ እያለ ምን እያለ እንዲህ ሰውን ማሆን የለበትም። መልሰውም ደግሞ በዚህ አሳብቦ ሰላማዊ ሰው ደግሞ እንዲሳደድ ማድረግ የለባቸው። እኒሁ አስተያየት ሰጪ የከተማዋ የጸጥታ አካላት ይህ ሁሉ ጥፋት በሚፈጸምበት ጊዜ ፈጣን እርምጃ ሳይወስዱ ቆይተው አሁን ላይ ከጉዳዩ ጋር ንክኪ የሌላቸውን ነዋሪዎች በቁጥጥር ስር ለማድረግ መንቀሳቀሳቸውን በማንሳትም ወቅሰዋል። ግድያና ዘርፊያን ቀኑን ሙሉ ያስተናገደችው የነገሌ ከተማ ወደ መረጋጋት የተመለሰችው አመሻሹን የመከላከያ ሰራዊት አባላት ከገቡ በኋላ እንደሆነ ሰምተናል። መሰል ጥቃቶች መደጋገማቸውን የሚያነሱት ነዋሪዎች መንግስት ይሄ ሁሉ ሲሆን ዝም ማለቱ ምን ነው ሲሉም ይጠይቃሉ። በጉዳዩ ላይ የምዕራብ አረሴ ዞን አስተዳዳሪን ለማግኘት በተደጋጋሚ ብንጥርም ሳይሳካልን ቀርቷል። ጥረታችን ተሳክቶ የከተማዋንና የዞኑን ባለስልጣናት ማግኘት ስንችል መልሳቸውን ይዘን እንመለሳለን። ይህ በእንዲህ እንዳለ ቀደም ብለው ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዶሳ በክልሉ ውስጥ በሚገኙ ወረዳዎች ስለደረሰው ጥፋት ይህንን ብለዋል። ሶስት መቶ ሃያ በላይ ወረዳዎች አሉ። ከዚህ ውስጥ ወደ አርባ የሚሆነው ወረዳ ላይ ነው ይህ ችግር የተፈጠረ። ወደ አርባ የሚጠጋው ማለት ነው። ይህ ሳስ እንደሚመለከት ጉዳት የደረሰው ደግሞ በጣም ጥቂት ወረዳ ላይ ነው። ስለዚህ ይህ ተጣርቶ የሚቀርብ ይሆናል። ኮሚሽነር አራርሳ የደረሰውን ጉዳት ለማወቅ በየቦታው ኮሚቴ ተዋቅሮ መዝገባና ቆጠራ እየተደረገ መሆኑን ተናግረዋል። በየቦታው በድርጊቱ የተጠረጠሩ ተይዘዋል። ምርመራ ተጣርቶ ሲያልቅ በእያንዳንዱ ወረዳ የደረሰው በዝርዝር ይቀርባልም ብለዋል። ለአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ አመሰግናለሁ። ሀብታሙ ወደ ተከታዩ ዘገባ እንለፍ። የ የኢትዮጵያ መንግስት በሀገሪቱ ሙሉ ለሙሉ ያቋረጠውን የኢንተርኔት አገልግሎት መልሶ እንዲያስጀምር የተለያዩ የሰብአዊ መብቶች ተሟጋች ድርጅቶች ጥያቄ አቅርበዋል። መንግስት በበኩሉ አገልግሎቱን ያቋረጠው የጥላቻ የሁከትና የግድያ ቅስቀሳ መጠቀሚያ ስለሆነ ነው ብሏል። በኢንተርኔት የሚወጡ መረጃዎች ምን ይመስላሉ? ዌብሳይቶችና ማህበራዊ መገናኛዎች ላልተገባ ጥቅም በሚውሉበት ጊዜስ መንግስታት ምን አይነት እርምጃዎች ሊወስዱ ይገባል? ስትል ባልደረባችን ስመኝሽ የቆየ የሰብአዊ መብቶች ተከራካሪዎችንና ጉዳዩ የሚመለከታቸውን አካላት አነጋግራ የሚከተለውን ዘግባለች። ዮሐንስ ሞላ የሥነ ጽሑፍ ባለሙያ እና በማህበራዊ ድኅረ ገጾች ላይ በሚነሱ የተለያዩ ጉዳዮች ላይ ሀሳቡን በመግለጽ የረጅም ጊዜ ተሳታፊ ነው። ከሰሞኑ ግን ዮሐንስ ማህበራዊ ድረ ገጾች ላይ የሚታየው ሀሳብን መግለጽ ሳይሆን የጥላቻ መረጃዎችን ማስተላለፍና ህብረተሰቡን እርስ በርስ የሚያጋጭ መልእክቶች ናቸው ይላል። ግልጽ የሆኑ አሁን በሚዲያ ሲነገሩ ሊያሳቀቁ የሚችሉ ምክንያቱም የነሱን መልእክት ማስተጋባት ነው። ሆነ አሁን እንደዚህ እንደዚህ የሚሉ ብልሽ ግን እነተሌን ሂዱና እንደዚህ ያድርጓቸው፣ እሳት አንድቱ ይከብዳሉ፣ ቁረጡ፣ እንደዚህ በሉ የሚሉ በግልጽም ጥላቻ የሆኑና ከጥላቻም አልፎ ደግሞ ጥቃትን የሚያስተላልፉ ናቸው። ባለፈው ሳምንት የታዋቂው ኦሮምኛ ድምፃዊ ሀጫሉ ሁንዴሳን መገደል ተከትሎ የኢትዮጵያ መንግስት የኢንተርኔት አገልግሎት ሀገሪቱ ውስጥ ሁከትን ለመቀስቀስና ጥላቻን ለማሰራጨት ይውላል በሚል ስጋት ሙሉ ለሙሉ እንዲቋረጥ አድርጓል። ይህን እርምጃ የተቃወሙ ከአርባ በላይ የሚሆኑ አህጉራዊና ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅቶች ኪፒት ኦን ወይም ይከፈት የሚል ጥምረት ፈጥረው መንግስት የወሰደው እርምጃ መሰረታዊ የሆነውን መረጃ የማግኘት መብት የሚጥስ ነው ሲሉ የጋራ ጥሪ አሰምተዋል። የጥምረቱ አባል የሆነው አክሰስናው የተሰኘና ተቀማጭነቱን በኬንያ ናይሮቢ ያደረገ የሲቪክ ማህበረሰብ ድርጅት ከፍተኛ የፖሊሲ አስተባባሪ የሆኑት ብርሃን ታዬ፣ መንግስት ኢንተርኔት ለመዝጋቱ ያቀረበው በኢንተርኔት ሊፈጠር የሚችል ያለመረጋጋት ስጋት ተጨባጭ አይደለም ይላሉ እዚህ ጋር የደረስነው እንዴት ነው የሆነ ሰው ፌስቡክ ላይ ስለተጻፈ ሄዶ ጎረቤቱን ይገላሉ ወይ ለምንድን ነው የሚለውን ኢንተርኔቱን መዝጋት ለውጣ ምንድን ነው ሶሉሽን አይደለም አሁን ያለውን ችግር ያለችበትን ነገር ሊቀርፍ ይችላል ምናልባት ነገሮችን ሊያስቆም ይችላል ግን ሁሉ ጊዜ ችግር በተፈጠረ ቁጥር ኢንተርኔቱን ከዘጋን ኢኮኖሚ ሁሉ ነገር ይወድማል። ኢንፎርሜሽን ማግኘት አንችልም። እናንተም ስራችሁን መስራት አችሉም እንኳን ኛ ማለት ነው። እና ወደፊት ስንሄድ እንዴት አድርገን ነው ልንቀጥል ምንችል እንዴት አርገን ነው እያመዛዘን የሚሄድ የምንችለው የሚለውን ነው አሁን እነሱ መመለስ ያለባቸው መስራት ያለባቸው። ወይዘሮ ብርሃን አክለው መንግስት እንደሚለው በኢንተርኔት አማካኝነት ሊደርስ የሚችል ጥፋት ቢኖር እንኳን ኢንተርኔቱን መዝጋት መፍትሄ አይሆንም ሲሉም ይከራከራሉ ኢትዮጵያ መንግስት ምን ያህል አማርኛ በኦሮምኛ በትግርኛ በሶማሊኛ ምን ያህል ሰው ሞዴሬተር ቀጥራችኋል ወይ ምን ያህሉ ትክክለኛ ያልሆነ ኮንተንት ለምሳሌ ብጥብጥን የሚያነሳሳ ሽብርን የሚያነሳሳ እንዴት አድርጋችሁ ነው የምታወርዱት ብሎ እነሱንም መጠየቅ አለበት ምክንያቱም ለስድስትና ለሰባት ሚሊዮን ፌስቡክ ተጠቃሚ የኢትዮጵያ መንግስት የሆነ ነገር በተፈጠረ ቁጥር ኢንተርኔቱን ማጥፋት አይገባውም። ሰዎች ሀሳባቸውን በነፃነት የመግለጽ መብታቸው ሊከበር እንደሚገባ የሚያምነው ዮሀንስ በአሁኑ ወቅት ግን በተለይ በማህበራዊ ድህረ ገጾች ላይ የሚታየው ሀሳብን መግለጽ ሳይሆን የጥላቻ መረጃዎችን ማስተላለፍ በመሆኑ መንግስት የኢንተርኔት አገልግሎትን ማቋረጡ ተገቢ ነው ብሎ ያምናል። ሀሳብን መግለጽና ሰዎች በሰላም እንዳይኖሩ ማወቅ ይለያያሉ። እኛ ስለ ሀሳብ ነጻነት ስናወራ ሀሳብን ስለ መግለጽ ነጻነት ስናወራ ሰዎች የመኖር መብት አላቸው። የመናገር መብት እንዳላቸው ሁሉ የመጽሐፍ መብት እንዳላቸው ሁሉ የመኖር መብት አላቸው። ከጎረቤት ጋር በሰላም የመኖር ንብረት የማፍራት ያሰሩትን ንብረት ሊተዳደሩበት የመቻል መብት አላቸው። ያንን መብት እየገፈፍንባቸው ነው ሀሳቡን በመግለጽ ይኖርት ሹፋል። በአሜሪካን ሀገር የሚገኘው ሀምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ በአሁኑ ወቅት ኢንተርኔትን መዝጋት የመረጃ ነጻነትን ከመገደብ ባሻገር በኢኮኖሚ እንቅስቃሴዎችና አገርን በመምራት ረገድ ውስብስብ ችግሮችን ሊፈጥር እንደሚችል ገልጸው እንደ ህንድ ያሉ ሀገራት ሰፊ የሆነ የሀሰትና የጠላቻ መረጃዎች ስርጭት በሚያጋጥማቸው ወቅት ሊከሰት የሚችለውን የማህበራዊ ቀውስን ለመግታትና የደህንነት ችግርን ለማስቆም ኢንተርኔት መዝጋትን አማራጭ ተደርጎ እንደሚወሰድ ያስረዳሉ። እዚህ ያለንበት ሀገር አሜሪካ ሀገር እንኳን ዲሞክራሲያችን በኢንተርኔት እና በፌስቡክ የተነሳ ችግር ውስጥ ገብቷል። ስለዚህ ይህን የመረጃ ስርጭት እንቅስቃሴውን እንዴት ሬጉሌት እናድርገው የሚል ውይይት ላይ ናል አይደለም ኢትዮጵያ ማለት ነው። እና መንግስት ሬጉሌት የሚያደርግበት መንገድ ምናልባት ሆስታይል ሆነ መቋረጥ የለበትም ምናልባት ሬጉሌት ማድረግ ያለበት መንገድ ከዚህ በተለየ መንገድ መሆን አለበት የሚል ክርክር ልናነሳ እንችላለን እንጂ ያለው ሁኔታ አስጊ ስለሆነ መዘጋቱ አስፈላጊ ሊሆን ይችላል ብዬ አስባለሁ። ምን መደረግ አለበት ኢንተርኔት አይዝጋ መንግስት ከተባለ ሌላው አማራጭ ሊሆን የሚችለው ምንድን ነው? በተለይ ደግሞ ፖሊስ፣ የተደራጀ እንደዚህ የምንላቸው የህግ ኢንስቲትዩሽኖች ባልተገነቡበት እና ፈጣኝ እርምጃ በማይወስዱበት ጊዜ በተለይ ኢትዮጵያ ውስጥ ሰፊ ተጠቃሚ ያለው በዋናነት ፌስቡክ ነው። ከዚያ ቀጥሎ ኢንስታግራም፣ ትዊተር ነው። እነኚህ የማህበራዊ ሚዲያ አውታሮች ኢትዮጵያ ውስጥ የሚወጡ ይዘቶች ኮንቴንቶች፣ ከኢትዮጵያም ውጪ ባሉ ኢትዮጵያውያን የሚወጡ ይዘቶች ኮንቴንቶች የነሱን ተርምስ ኤን ኮንዲሽን በብዛት የሚተላለፉ ናቸው። ለምሳሌ የፌስቡክን ብንወስዶ፣ ፌስቡክ በፌስቡክ ተርምስ ኤን ኮንዲሽንስ ቫዮለንስን የሚያበረታቱ ሰውን ከሰው የሚያነሳሱ ኑድ የሆኑ በጣም በርካታ ዝርዝሮች አሉት። በእኔ ፕላትፎርም ላይ መኖር የለባቸውም ይላል። ያንን ማድረግ የሚችለው ፌስቡክ ኢትዮጵያ ውስጥ ባሉ ቋንቋዎች ሙሉ ይዘት መርማሪዎችን መቅጠር አለበት። ያን እንዲያደርግ የሚያስገድድ የሚችለው የኢትዮጵያ መንግስት ነው። ያንን ካላደርግ ኢትዮጵያ ውስጥ አክሰስ እንዳትደረግ ማድረግ ይችላሉ ማለት ይችላል። የኢትዮጵያ መንግስት መንግስት ዜጎችን ለማፈን ኢንተርኔትን እንደፈለገ እንዳይዘጋና ተጠያቂነት እንዲኖረው የህግ የዲሞክራሲና የሰብአዊ መብት ተቋማት የተደራጁ መሆን እንዳለባቸውም አቶ እንዳልካቸው ያሳስባሉ። መንግስት ኢንተርኔትን ከመዝጋቱ በፊት ማሳወቅ ያለበት አካላት እነማን ናቸው? የወሰደበትስ እርምጃ ፍትሐዊ ነው ወይ? ወይም ደግሞ እንደው መንግስት ለስልጣኑ የሚገዳደረው ነገር ስለመጣበት ነው ወይስ በእውነት ስለደህንነት ዘግቶ ነው? እንዲህ አይነት እርምጃዎችን የወሰዱ ይህንን ሬጉሌት ይሄንን ጥያቄዎች አንስተን ይህን ሬጉሌት የሚያደርግ ነጻ የሆነ ለሕዝብ የሚያገለግል የመንግስት ተቋም መኖር አለበት። በሀገሪቱ ያለው ጸጥታ ተመልሶ ከተረጋጋ በዚህ ሳምንት ኢንተርኔት ተመልሶ ሊከፈት እንደሚችልም የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም ባለፈው ሳምንት ገልጸው ነበር። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ አመሰግናለሁ። ሊሌ የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ እና እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ባኮ ራሱን ከኮሮና ቫይረስ መጠበቅ አይዘናጉ። ኮሮና ቫይረስ አይታይም፣ ሁልጊዜ አጠገቡ አለ። ባኮ ራሱን ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።